ሰላም ጠነስጥልን፣ እንደምን ሰንብታችኋል? የተከበራችሁ አድማጮቻችን። ይህ ሳምንታዊው የዋዜማ መሰናዶአችን ነው። አውስቲን ቴክሳስ ከሚገኘው ስቱዲዮአችን የዕለቱን መሰናዶ ይዤላችሁ ቀርብ ያለው የዕለቱ የፕሮግራሙ አዘጋጅ አርጋው አሸኔ ነኝ። ከቀሪ ባልደረቦቼ ጋር ዋዜማን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። በአባይ ወንዝ ውሃ አጠቃቀም ዙሪያ በተፋሰሱ ሀገራት መካከል ጠንከር ያሉ ክርክሮች ሲካሄዱ ድርድሮችም እንደዚሁ ሲካሄዱ እንደሰነበቱ ይታወቃል። ረጅም ጊዜ የፈጀው የአባይ ውሃ አጠቃቀም ጉዳይ በተለያዩ ጊዜያት የተለያዩ ስምምነቶች እንዲደረሱ ምክንያት ሆኗል። የስምምነቶቹ አይነትና ጥልቀት የተለያየ ቢሆንም ከነዚህ ዋና ዋናዎቹ ኢትዮጵያን ያላካተተው የ1929ኙና የ1959ኙ በግብፅ በሱዳንና በቅኝ ገዣቸው በእንግሊዝ መካከል የተደረገው የውሃ አጠቃቀም ስምምነት ይገኝበታል። ይህ ስምምነት ኢትዮጵያን ያላካተተ ከመሆኑን ባሻገር ፍትሐዊ አጠቃቀምን ሊያሰፍን አይችልም በሚል በኢትዮጵያና በሌሎች የተፋሰሱ ሀገራት ዘንድ ብርቱ ተቃውሞ ሲቀርብበት የነበረ ነው። በግብጽ በኩል ደግሞ የአባይ ወንዝ ለግብጽ ህልውና እጅግ በጣም አስፈላጊ በመሆኑ ይህን ስምምነት ጠብቀን ማቆየት የህልውናችን ዋና መሰረት ነው በሚል መከራከሪያ ሲቀርብ ቆይቷል። ይሁንና ግን በአባይ ተፋሰስ ሀገሮች የተጀመረው ድርድር በፈረንጆቹ አቆጣጠር በ1999 ጀምሮ ሲካሄድ ከቆየ በኋላ በ2010 የፈረንጆቹ አቆጣጠር የኢንተቤ ዲክለሬሽን የተባለ ወይም ደግሞ የኢንተቤ ስምምነት የተባለ አዲስ ስምምነት ሊወለድ ችሏል። ይህንን አብዛኛው የተፋሰሱ ሀገሮች የተቀበሉት ሲሆን እነዚሁ ሀገሮች ስምምነቱን በየሀገሮቻቸው ፓርላማ አጽድቀው ስራ ላይ ለማዋል ጥረት እያደረጉ ይገኛሉ። ግብፅና ሱዳን ስምምነቱን አንቀበልም ብለው ከስምምነቱ ውጪ ራሳቸውን አግልለው ቆይተዋል። እንግዲህ በቅርቡ ከሰሞኑ ደግሞ ኢትዮጵያ፣ ግብጽና ሱዳን ሌላ አዲስ ስምምነት ተፈራርመዋል። ባለ አስር ነጥብ ስምምነት። ይህ ስምምነት ዝርዝር ይዘቱ ሰፊ ትንተናና የባለሙያዎች አስተያየት የሚጠይቅ ቢሆንም በቀጣይ ለሚደረጉ ድርድሮች መንደርደሪያ ሊሆኑ የሚችሉ ነጥቦች ናቸው በሚል በሁለቱ መንግስታት በኩል የተሰጠ አስተያየት አለ። የኢትዮጵያ መንግስት ስለ ድርድሩም ሆነ ስለተደረሰው ስምምነት ሰፊ ማብራሪያ አልሰጠም። ይሁንና ስምምነቱ መፈረሙን ተከትሎ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በስምምነቱ ዙሪያ እጅግ በጣም አጭር ማብራሪያ ሰጥተዋል። በኢትዮጵያ መንግስት በኩል የተያዘው አቋም አዲስ ስምምነት አልተደረሰም፣ ይህ የተደረሰው ስምምነት ለቀጣይ ድርድሮች እንዲሆን ብቻ እንጂ በውሃ አጠቃቀሙ ላይ የሚያመጣው ተጽዕኖ የለም የሚል መደምደሚያ ተይዟል። ይሁንና ግን የተለያዩ አስተያየት ሰጪዎች ስምምነቱ በቀጣይ ኢትዮጵያ በአባይ ውሃ አጠቃቀም ላይ ያላትን መብት ሊያሳጣት ይችላል። ሌሎችም ከአጠቃላይ ድርድሩ ጋር ተያይዘው ሊመጡ የሚችሉ የሀገር ጥቅም ሊጎዱ የሚችሉ ነገሮች ሊኖሩ ይችላሉ ስጋታቸውን ያስቀምጣሉ። እንግዲህ ይህንንና ይህን የመሳሰሉ ጥያቄዎችን ጥያቄዎች አንስቶ ጉዳዩ ከሚመለከታቸው ባለሙያዎች ጋር ሐሳብ መጋራት እጅጉን አስፈላጊ ነው ብለን እናምናለን። የአባይ ወንዝን በተመለከተ፣ በተለይ አጠቃላይ የተፋሰሱን ጉዳይ በተመለከተ በኢትዮጵያ በኩል የተያዘው አቋም አባይን የኢኮኖሚ መሰረት አድርጎ የማየት ሲሆን፣ በግብጽ በኩል ደግሞ የሕልውና ዋነኛ መሰረት አድርጎ የማየት ነገር አለና ይህ የአስተሳሰብ ልዩነትም በድርድሮቹ ላይ ጎልቶ ይንጸባረቃል። ተወያዮቻችንም በዚሁ ነጥብ ላይ ያሰምሩበታል። ተወያዮቼ ዳዊት ተሾመ የፖለቲካ ተንታኝ ነው። በዋዜማ እንግዳ አይደለም። ከዚህ ቀደም በነበሩን አንዳንድ ውይይቶችም ላይ ተሳትፎ ሐሳቡን አጋርቶናል። እሸቱ ሆማቀኖ ነው፣ የህግ ባለሙያ ነው። እሱም ከህግ አንጻር ስለተደረሰው ስምምነትና ስለ ህግ አንድምታው የሚነግረን ነገር ይኖራል። ከፕሮግራማችን ጋር አብራችሁን እንድትቆዩ እጋብዛለሁ። በቅርቡ አዲስ አበባ ላይ የግብፁ ፕሬዚዳንት በፓርላማ ተገኝተው ንግግር አድርገዋል። ኢትዮጵያ ሱዳንና ግብፅ ካርቱም ላይ ባለ አስር ነጥብ የመግባቢያ ስምምነት ተፈራርመዋል። ይህ ባለ አስር ነጥብ ስምምነት ህዳሴውን ግድብ የሚመለከት ነው። ይህ የህዳሴ ግድብ ግንባታን የተመለከተ ስምምነት ይዘትና ዓላማው ምን እንደሆነ በተብራራ መልኩ የተነገረ ነገር የለም። ይሁንና ግን የኢትዮጵያው ጠቅላይ ሚኒስትር የሰጡት ግልጽ ያልሆነ አጭር ማብራሪያ ሰምተናል። በግብፅም በኩል እንደዚሁ በደፈናው የሚነገሩ ነገሮች አሉና የዚህ የባለ አስር ነጥብ ስምምነት አንድምታው ምንድን ነው? ከእሱ ጋር የተያዙ ነገሮችን አንስተን ነው ቆይታ የምናደርገው። እሸቱ፣ የመጀመሪያውን ጥያቄ ላንተ ነው የማቀርበው። ይህ ባለ አስር ነጥብ ስምምነት፣ አንተ የህግ ባለሙያም ጭምር ስለሆንክ የህግ አስገዳጅነት ያለው ስምምነት ነው ወይ? እሺ፣ አመሰግናለሁ። ይሄ ሰሞኑን በሶስቱ ሀገሮች መካከል የተደረገው ስምምነት በአገሮች መካከል የመጨረሻ ስምምነት ተብሎ የሚወሰደው በአለም አቀፍ ህግ ትሪቲ የሚባል ነገር አለ እንደሱ አይነት ስምምነት አይደለም የተደረገው። ወደዛ ለመድረስ የሚያስችሉ የመግባቢያ አይነት መርሆችን የተቀበሉበት ስምምነት ነው። ስምምነቱም ራሱ ስሙ እንደሚገልጸው ዲክላሬሽን ኦፍ ፕሪንስፕልስ ነው እና እነዚህን መርሆች አስር መርሆች ሶስት ሀገሮች ተነጋግረው የተፈራረሙበት ስምምነት ነው። አብዛኞቹ በዚህ ስምምነት ውስጥ የተካተቱት መርሆች የሚታወቁ የውሃን አስመልክቶ የተደነገጉ ድንጋጌዎች አሉ። ድንጋጌዎች ሲባል ያው ዓለም አቀፍ ሕግ በተፈጥሮ ከስተመሪ ከስተመሪ የሚባል ነገር ነው ያ ነው እየተሰባሰበ ሕግ እየሆነ የመጣው እና እነዚህ አስር ፕሪንስፕሎችም ከዛ ጋር ተመሳሳይነት ያላቸው ናቸው የአንዳንድ የቃላት ልዩነቶች ቢኖሩትም በአጻጻፍ ላይ ብዙዎቹ ግን ያን አይነት መመሳሰል የታየባቸው ናቸው እና እነዚህን ስምምነቶች መሰረት አድርገው ነው እንግዲህ ወደፊት በዋናው ጉዳይ ላይ ዝርዝር የሆነ ስምምነት ለመድረስ የሚሰሩት። እንዳልከው የስምምነቶቹን ይዘት እስከ መጨረሻው ሰዓት ድረስ ማወቅ አልቻለም ነበረ። መሪዎቹ ከተስማሙ በኋላ ነው አንዳንድ ሚዲያዎች ላይ ለማየት የቻል ነው። ከወጡም በኋላ እንደተመለከትነው ብዙዎቹ በጣም ጀነራል የሆኑ እና በጣም ሰፋ ያሉ መሪዎች ያሉባቸው ዝርዝር ብዙ የሚያስፈልጋቸው ጉዳዮች ናቸው። እዛ ላይ ተጠቃል የቀረቡት። እሸቱ፣ እዚሁ ላይ አንድ ጥያቄ ሊጨምርልህ የአባይ ውሃን አጠቃቀም በተመለከተ ከዚህ ቀደም በግብፅ በሱዳን እና በቅኝ ገዣቸው በእንግሊዝ መካከል የተደረገ ኢትዮጵያን ያላካተተ ስምምነት ነበረ እና ግብጾች ይህንን ስምምነት ጠብቀው ለማቆየት ረጅም ዘመናትን ሲሞክሩ ነበር የቆዩት። በቅርብ ጊዜ ደግሞ የአባይ ተፋሰስ ሀገሮች በዩጋንዳ ኢንተቤ በ2010 የፈረንጆች አቆጣጠር ከስምምነት የደረሱበት የውሃ አጠቃቀምን የሚመለከት የኢንተቤ ዲክለሬሽን ተብሎ የሚጠራ ወይም የኢንተቤ ስምምነት የሚባል የአስገዳጅነት ባህር ያለው ስምምነት ሀገሮች በየፓርላማቸው እያጸደቁ ነው ያሉት። ይህ የአባይ የተፋሰስ ሀገሮች ስምምነት እያለ ይህንን ሌላ ስምምነት በሦስቱ ሀገሮች ብቻ መፈራረም ለምን አስፈለገ? ያኛው የተሻለ የህግ ተቀባይነት እያለው ይህን መርህ ብቻን መሰረት ያደረገ ስምምነት ማምጣትስ አስፈላጊነቱ ምኑ ጋር ነው? እንዴት ነው ያያውሱ? አዎ እንግዲህ እንዳልከው እነዚህ በአባይ ዙሪያ ያሉ ሀገሮች የተፋሰሱ ሀገሮች በዚህ የውሃ ሀብት ላይ የራሳቸውን ጥቅም እንዴት አድርገው እንደሚያስጠብቁ ለብዙ አመታት ሲደራደሩ የቆዩበት ሁኔታ ነው የነበረው። ኢትዮጵያም የዚህ በአባይ ኢኒሼቲቭ የሚባለው ይሄ የናይል ኢኒሼቲቭ የሚባለው የአባይ ተፋሰስ ሀገሮች የአባይ ተፋሰስ ሀገሮች የመሰረቱት ኢኒሼቲቭ ነገር አለ። እዛ ላይ በጣም ንቁ ተሳትፎ ስታደርግ የነበረው እና ይሄ እንዳልከው ይሄ ኢኒሽቲቭ ለብዙ ዓመቶች ብዙ ስራዎች ሲሰሩ ቆይተው በመጨረሻም እንደውም አገሮቹ በሙሉ አስሩም ሀገሮች ትሪቲ ሊባል በሚችል መልኩ ሰነድ አዘጋጅተው ወደ ፊርማ የሄዱበት ሁኔታ ነው ያለው። በዛ የፊርማ ሂደት ላይ ግን አሁንም በዚህ ጉዳይ ላይ ትልቅ ተቃውሞ ያላቸው ግብፅ እና ሱዳን መጨረሻ ላይ ሊፈርሙ ፈቃደኛ አልሆኑ ኢትዮጵያ እና ሌሎች ስድስት ሀገሮች ሰነዱን ፈርመውታል ይሄ ሰነድ በይዘቱ ብታየው ቅድም እንዳልኩት በጣም አለም አቀፍ ህግ መሰረት ያደረገ ነው አብዛኛዎቹ አንቀጾች እዛ ላይ የተካተቱት አንቀጾች በአሁኑ ሰዓት በውሃን አስመልክቶ በአለም አቀፍ ደረጃ ተቀባይነት ያላቸው ድንጋጌዎችን መሰረት አድርጎ የወጣ ሰነድ ነው በዚህ ሰነድ ላይ አሁን ሶስቱ ሀገሮች ሰሞኑን የተፈራረሟቸው ዲክላሬሽንስ ብለው ያቀረቧቸው ነገሮችም እዛኛው ሰነድ ላይም ዘርዘር ተደርገው የቀረቡ ከመሆኑ ውጭ ያሉ ናቸው እና እዚህ ላይ በጣም ትልቅ እና በጣም ኢንትረስቲንግ የሚሆን ነገር አለ። ግብጽ እና ሱዳን ያንን የኢንቴቤ ስምምነት ላለመፈረም ያቅማሙበት አንድ አንቀጽ ነበረ አንቀጽ አስራ አራት ንዑስ አንቀጽ ቢ አስራ አራት ቢ የሚሉት አንቀጽ አለ እዛ ላይ ይሄ ከውሃ አጠቃቀም ጋር ፍትሃዊ የውሃ አጠቃቀምን የሚመለከት አዎ ያ አንቀጽ ነው ብዙ አወዛጋቢ ሆኖ መጨረሻ ላይ ግማሾቹ እንዲፈርሙ እነ ግብጽ ደግሞ በእንቢታቸው እንዲጸኑ ያደረጋቸው እና እዛች አንቀጽ ላይ ምን ይላል አጨቃጫቂው ሀረግ በውሃው ላይ ሲግኒፊካንት ኢፌክት ማምጣት አለማምጣት ላይ ነው። ይሄ ከባድ ጉዳት በውሃው ላይ ማምጣት አለማምጣት ላይ ሲደራደሩ ግብጾች አድቨርስ የምትል ቃል ነው አጥብቀው እንዲገባላቸው ሲሞክሩ የነበረው። ያ ማለት ምንድን ነው እንዳልከው ቅድም በኮሎኒያል ዘመን የተፈረሙ ሁለት ትሪቲዎች አሉ። ኢትዮጵያ አባል ያልሆነችበት ትሪቲ ማለት ነው። ግብጽ እና ሱዳን ከድሮ ቀኝ ገዣቸው ከእንግሊዝ ጋር በመሆን የተፈራረሟቸው ሰነዶች አሉ። እነዚያ ሰነዶች በአሁኑ ሰዓት ትሪቲስ ናቸው። በሶስቱ አገሮች መካከል ገዢ ናቸው፣ ባይንዲንግ ናቸው ግን ሌሎቹ የስምምነቱ አካል ያልሆኑ ሀገሮችን ግን በእነሱ ላይ ተፈጻሚ ሊሆኑ የሚችሉ አይደሉም። ግብጾች ለብዙ ዓመት ተፈጻሚ መሆን አለበት፣ ምክንያቱም ይሄ ከድሮ ጀምሮ የያዙት ይሄ ሂስቶሪክ ራይት የሚሉት ነገር አለ። ከዛ ጋር በተያያዘ ተፈጻሚ እንዲሆን የሚፈልጉት እና እንዲቀየር የማይፈልጉት ዋና ነጥባቸው ነው። ይሄ ትሪቲ ደግሞ ሁላችንም እንደምናውቀው የአባይን ውሃ በሙሉ የመጠቀም መብት የሰጠው ለግብፅና ለሱዳን ብቻ ነው እና ኢትዮጵያ ይህንን ያህል ፐርሰንቴጅ ያለው ውሃ እያዋጣች የመጠቀም በዚህ ስምምነት ከሄድን እነሱ በሚሉት ግብጾች በሚሉት ስምምነት ከሄድን አንድ ፐርሰንት አይደለም፣ ምንም የመጠቀም መብት የሚሰጥ አይደለም እና ከዚህ በመነሳት ነው እንግዲህ ግብጾች ያችን በኢንቴቪው ስምምነት ላይ ያቺን አንቀጽ ጠቅሰው እዛች አንቀጽ ላይ ይሄ አሊግባልን ብለው የተከራከሩት እስካሁን ሲጠቀሙበት ከነበረው ስምምነት የወጣ እንዳይሆንባቸው ነው። ያቺን በታሪክ የሚጠይቁት የውሃ ድርሻ መቀነስ የለበትም ነው፣ ሂስቶሪካል ራይትስ የሚሉት አላቸው። የራሳችንና ይሄንን ያገናዘበ ነው መሆን ያለበት ብለው ሁሌ ይከራከራሉ። እና እኔ አሁን አንድ ጥያቄ ያለኝ እዚህ ላይ ግብጽ ከታሪክ በታሪክ ይዛው የቆየችውን አቋም ቀይራለች ማለት ነው እዚህ ላይ። ምክንያቱም ቅድም እንዳልኩ በኢንተርቪው ስምምነት ላይ በጣም ወደኋላ ወደኋላ ወደ ኋላ ያሸሻቸው ምክንያት ይሄ መርህ ነው እና አሁን ፌር ኤንድ አፕሮፕሪየት ዩዝ የሚለው መርህ ተቀብያለው ስትል የኢትዮጵያን በአባይ ወንዝ ላይ ፌር የሆነ የመጠቀም መብት አሰራ ሪኮግናይዝ እያደረገች ነው ያለችው ወይስ የኔ ከዚህ በፊት የነበረኝ መብት እንዳለ ሆኖ ይህንን ስምምነት ግን እስቲ ልቀበለዋለሁ ነው እያለች ያለችው ብለህ ስጠይቅ ሁለቱ እሱ በእሱ የሚገናኝ ነገር። አረ፣ ወደ ነጥቦቹ ከመሄዳችን በፊት ሌላ ጥያቄ ስላለኝ ነው፣ ወደ ዳዊት እወስደዋለሁ። ዳዊት ማንሳት የፈለኩት ምንድን ነው ዳዊት ይህ ስምምነት አንዳንድ ግልጽ ያልሆኑ ሀሳቦችን መያዙን ከዛም ባሻገር የኢትዮጵያን ዘላቂ ጥቅም ለማስከበር የቻለው እንደሆነ እንዳልሆነም ግልጽ አይደለም የሚል ሀሳቦች ነው ያሉህ እና ከዛ አንፃር የታዘብካቸው አጠቃላይ በስምምነቱ ላይ ምንድን ነው? እስኪ ወደ እሱ እንሄድ። እኔ እሸቱ ካነሳው ነጥቡ ተነስቼ እነዚህን አሁን አስሩ የተባሉት መርሆችን ካየናቸው ናቸው ከኢንቴቤው አግሪመንት ወይም ደግሞ ከኢንቴቤው አግሪመንት ጋር ስታስተያያቸው ከዚህ የተቀዱ ይመስላሉ። ስታስተያያቸውም እነዚህ ፕሪንሲፕሎች ከሞላ ጎደል ኢንቴቤ አግሪመንት ውስጥ የምታያቸው ናቸው። ግን ግብጽ አሁን ይህንን ለምን ፈረመች? ምን አዲስ ነገር ይሄ አስሩ ፕሪንስፕሎች የሚባሉት አስሩ መርሆች ለግብጽ ሰጥቷል የሚለው፣ አይ ቲንክ ይህን ጥያቄ ማየት ተገቢ ነው። ይህን ጥያቄ ለማየት ደግሞ ጥሩ የሚሆነው እነዚህ አስሩ ፕሪንስፕሎች ይሄኛው ዲክላሬሽን ኦፍ ፕሪንስፕል አግሪመንትን ከኢንቴቪ አግሪመንት ማነጻጸር ይመስለኛል። እኔ እሸቱ ከሚለው የግብጽ አቋም የሚጋጭ ነው የሚለው፣ አይ ቲንክ አይመስለኝም። ኮንሲስተንሲ እንዲሁም የምታይበት ይመስለኛል። ዋናው የግብጾች የመከራከሪያ አቋም ምንድን ነው? የግብጾችን እዚህ ላይ መከራከሪያ አቋማቸው ምንድን ነው? እነሱ የሚሉት በአባይ ተፋሰስ ዙሪያ ያለው የተፈጥሮ ውሃ እነሱ የሚሉት የዝናብን ጭምር ሲገመት ወደ አንድ ነጥብ ስድስት ትሪሊየን ኩቢክ ሜትርስ የሚደርስ ነው። ከዚህ አንጻር የአባይን ወ የአባይ የወንዙን ውሃ ብቻ ስታየው እና የግብጽንና የሱዳንን እንደ አስራ ዘጠኝ ሃምሳ ዘጠኝ አግሪመንት ማለት ነው ሚሊዮን ኪዩቢክ ሜትሩን ለግብፅ አስራ ስምንት ነጥብ አምስቱን ደግሞ ለሱዳን የሚሰጠው እንደ አስራ ዘጠኝ አምሳ ዘጠኝ አግሪመንት ከሆነ ደግሞ እነዚህን ስትደምረው ፐርሰንቴጁ ሲወጣ አምስት ፐርሰንት ብቻ ነው። ሶ ግብፅና ሱዳን ይጠቀሙ ያሉት ከአባይ ተፋሰ ዙሪያ ከሚገኝ የተፈጥሮ ውሃው ከአምስት ፐርሰንት በታች ነው። ስለዚህ የአባይ ውሃ መነካት የለበትም። የአስራ ዘጠኝ ሀምሳ ዘጠኙ አግሪመንት ላይ የተቀመጠው የታሪክ በመብታችን የሚሉት ግብጾች እሱንም መከበር አለበት የሚል ነው ይሄኛው። እንዲሁም የአሁኑ ፕሪንሲፕል ደግሞ ሰፋ አድርጎ በአጠቃላይ ወደ ሀገሪቷ የሀገሪቷ ለኢትዮጵያን ብትወስድ በአጠቃላይ በኢትዮጵያ በተፈጥሮ የምታገኘው ውሃ ታሳቢ የሚያደርግ ጭምር ነው ማለት ነው። የኢትዮጵያ ከአባይ ላይ የሚኖራት ድርሻ ፕሮፖርሽኑ ሲወጣ በጣም ዝቅተኛ ነው የሚለው ዳዊት። ይሄ ይሄ ይሄ ይሄ ስም- ይሄ ስምም- ይሄ ስምምነት በገደም ዳሜ ይሄንን ኢምፕሊኬሽን ያመጣል ወይም ይሄንን ሊያመጣ ይችላል ነው እንጂ አሁን በቁጥር የተጠቀሰ የውሃ አጠቃቀም፣ በተለይ ደግሞ ማን ምን ያክል ውሃ ያገኝ የሚለው ነገር በዚህ ስምምነትም ሆነ በሌሎች ስምምነቶች ከጥንት ዘመን ከ1959 ህግ በኋላ የተጠቀሰ ነገር የለም አይደለም

እዚህ ላይ አሁን የምትይው አኳቲክ ክላይሜቲካል ኢንቫይሮመንታል ኢሊመንትስ እንደዚህ የሚሉትን ነገሮች ሁሉ ታሳቢ ያደረግ ነው። ስለዚህ ይሄ ለግብጽ ለግብጽ እድል ይሰጣታል ነው፣ ለግብጽ ይሄ የግብፅ መከራከሪያ ነው። እዚህ ላይ የምታመጣው እዛኛው የኢንቴቤ አግሪመንት ላይ በትኖት ሊሚትድ ብሎታል ሌሎች እንትኖችም ያመጣል። አንደኛ ሌሎች መመዘኛ መስፈርቶችን ሊኖሩበት ይችላል። አንድ ሁለት እነዚህ መስፈርቶች እንደየሀገሪቱ ተጨባጭ ሁኔታ የሚሰጥ ክብደት ይኖራቸዋል የሚለው እዚህ ጋ ግን ይሄኛው የአሁኑ አግሪመንት ግን የምታየው ምንድን ነው? እንዳለ የሚቀበል ነው። ኦል ጋይዲንግ ኢለመንትስ ነው የሚለው። ዳይሬክት ሊኮት ላርጎ ግን ማለት ነው። አንደኛው ይሄ ነው። ሁለተኛው የኢንቴቤ አግሪመንት እና ይሄኛው አግሪመንት በምን ይለያያል ብትል፣ የኢንቴቤ አግሪመንት ወተር ሴኩሪቲ ፎር ኦል የሚል ሴንስ ነው ያለው። አንደኛ ሁለተኛ፣ የውሃን የሚወስደው እንደ ታሪካዊ ባለቤትነት እና ሌሎቹን ደግሞ በሂደት ተጠቃሚ የሚያደርግ ሳይሆን ውሃን የአባይ ውሃ ወይም የናይል ውሃ ለሁሉም ሀገሮች ለሶሽዮ ኢኮኖሚክ ለማህበራዊ ኢኮኖሚ እድገት ተጠቃሚ ነው ወደሚል የኢኮኖሚክ ሪሶርስ ነው የሚወስደው። የሚታይ የሚያው የኢንቴቪ አግሪመንት ሞር ኦር ለስ በዛ ሴንስ ነው የሚያስቀምጠው። ያው ይሄኛው ግን አግሪመንት ሁለት ነገር ነው የምታይበት። አንደኛው የግብፅን ታሪካዊ ህልውና ነው የምትለውን ከህልውናቸው ሲመነጭ ደግሞ ታሪካዊ መፍትሄ ነው የሚለውን እሱንም ነጥብ የሚይዝ ነው። ሁለተኛው በኩል ደግሞ ስታየው ኮርፖሬሽን የምትለው ወይም ደግሞ የኢኮኖሚ ኢኮኖሚክ ሪሶርስ የሚያዩ እንደ ኢኮኖሚ እንደ ኢኮኖሚያዊ ግብዓት የሚያይበት መንገድ አለው። ሁለት የተለያየ እይታ የሚይዝ ዶክመንት ነው ራሱ ስታየው፣ ያው ይኸኛው ሰነድ ማለት ነው። ሁለቱን ሰነዶች እያነጻጸረን ስናይ የግብፅን አቋም እኔ የግብፅ አቋም እንደት ኮንሲስተንት እንደሆነ እና ግብፅ ለምን እዚህ ሰነድ ላይ እንደፈረመች የምታይበት ማለት ነው። ሶስተኛው ነገር ደግሞ የምታየው ትልቁ ነጥብ ኮፕሬሽን አግሪመንት የጋራ ተጠቃሚነት የሚለው ሴንስ ላይ ነው። የጋራ ተጠቃሚነት የግብጾች አረዳድ ምንድን ነው? የግብጽ ህልውና የተመሰረተው ከታሪክ ጀምሮ ሄሮዶትስ የሚለውንም እንትን ለራሳቸው ጥቅም በሚል ናሬት ስለሚያደርጉት እነሱ ህልውናቸውም የተመሰረተው በአባይ ዙሪያ ነው። አባይ የእነሱ የህልውና መሰረት ነው። ህልውናቸው ላይ ደግሞ ስትመጣ መደራደር ያለብን ከህልውናቸው ከሚፈታተል ወጣ ብሎ ባለ ነገሮች ነው። በዛ ሴንስ ነው እነሱ ኮኦፕሬሽን የሚሉት። ወደ እኛ ሀገር ስትመጣ ወይም ወደ ሌሎቹ የአባይ ተፋሰስ ሀገሮች፣ የናይል ተፋሰስ ሀገሮች ስትመጣ ምንድን ነው የናይል ውሃን እነሱ የሚያዩት እንደ ኢኮኖሚክ አዜን፣ ኢኮኖሚክ ኢንፑት ነው። ከዚ አንጻር ተጠቃሚነት ማስፈን ማለት የሁሉንም ሀገሮች ኢንተረስት ባስጠበቀ መልኩ የሁሉንም ሀገሮች ተጠቃሚነት ማስጠበቀ መልኩ መጠቀም መቻል ነው። እና የነዚህ ሁለቱ ኢንተረስት ራሱ ተዋለ፣ እዚህ ጋር ሲጋጭ በዚህኛው ዶኩመንት ላይ እና የዚህ ዶኩመንት አንድ የግብጾች ጥቅም ኮንሲስተንሲን የምታየው እና ግብጾች ለምን እንደፈረሙበት የምታየው እዚኛው ላይ ነው። በዚህ ሴንስ ነው ቀድም እሸቱ የኛው ዶኩመንትን አይቶ ከዛኛው ሲያነጻጽረው ለምን ይጋጫል የሚለው የግብፅ አቋም፣ አይ ቲንክ የሚጋጭ አይመስለኝም በዚህ ሴንስ ካየኸው ኮንሲስተንሲን፣ ተዋለ። ሌላው ይሄኛው አግሪመንት ለምንድን ነው የኢትዮጵያን ጥቅም የማያስጠብቅበት መንገድ አንደኛው፣ ሌላኛው ደግሞ ምንድን ነው የኢትዮጵያን ሉዓላዊነትን በተወሰነ በኩል ሊፈታተን የሚችል አግሪመንት ነው። እንዴት ብትላይ ሶስቱም ሀገሮች በሚያቋቁሙት የቴክኒካል ኤክስፐርቶች በሚያዘጋ የእሱ መረጣ ራሱን የቻለ ሂደት አለው። የእሱን እነዚህ ዓለም አቀፍ ኤክስፐርቶች ደግሞ የሚያወጡ በሚያወጡት ሪፖርት እና በሚሰጡ ሪኮመንዴሽን የኢትዮጵያ መንግስት የአባይን ተፋሰስ ወይ አሁን የሚሰራውን ግድብ ሪቫይዝ የማድረግም ግዴታም ነገር ይጥልበታል። አንደኛ ነገር በታሪክ ስናየው ይሄን ያህል ኢንፍሉዌንስ ዓለም አቀፍ ተጽዕኖ ያለው ከግብፅና ከኢትዮጵያ አንጻር ማን ነው የሚለውን ነው። ኢስቶሪ በታሪክ እንደምናየው ግብፆች በጣም የተደራጀ በአባይ ዙሪያ ላይ በናይል ውሃ ዙሪያ ላይ በጣም የተደራጀ በፖለቲካውም ዘርፍ በኢኮኖሚ በተለያዩ ዘርፎች የሰሯቸው ጥናቶች አሉ። አሁን አባይን ወይም ናይል ተፋሰስ ላይ የተለያዩ የሙራን ጽሑፎች እንኳን ብትፈልግ ሞር ኦር ለስ የምታገኘው በአብዛኛው ከኢትዮጵያን ይልቅ በግብጾች የተጻፈው ነው የምታየው። እና እንደዚህ እንደዚህ መሰረታዊ የሆኑ የግብጾችን ጥቅም ሊያስጠብቁ የሚችሉ የተሰሩ ስራዎች አሉ ከኛ የእኛን ጥቅም ከሚያስጠብቁ ሰነዶች አንጻር ሲያየው ማለት ነው ከዚህ አንጻር ስታየው አንደኛው ይሄኛውን አደጋ ላይ የሚጥልም ጭምር ነው የሚለውን በዚህ ነው የማየው። አንድ ጊዜ ዳዊት፣ የኤክስፐርቶቹ የውሳኔ ሀሳብ ሲመጣ ይህንን የውሳኔ ሀሳብ ላይ ተጽዕኖ የማሳደር አቅም የተሻለ ያላት ግብጽ ናት። ኢትዮጵያ ይህን ተጽዕኖ የማሳደር አቅም አነስተኛ በመሆኑ የኢትዮጵያን ጥቅም አሳልፎ ሊሰጥ ይችላል የሚል ስጋት ነው ያቀረብከው። አዎ፣ አይ ቲንክ ይህም ስጋትን ብቻ ሳይሆን አይ ቲንክ በተጨባጭም ሁኔታ ልናየው የምንችል ይመስለኛል። አሁን እንደዚህ አይነት ኢንተርናሽናል ባለሙያዎች ሲሰሩ የሚያስፈልጓቸው አንደኛው በግድቡ ዙሪያ ላይ ብቻ አይደለም በአጠቃላይ በናይል ተፋዘ ዙሪያ የተሰሩ ጥናቶችን ሪቪው መስራታቸው አይቀርም። ቤዚክ ዶክመንቶቹን መውሰድ አይቀርም። የናይልን ዙሪያ የተሰሩ ጥናቶችን ማየታቸው አይቀርም። ከዚህ አንጻር ሞር የተሰራው የጥናት ሰነዶች የግብፅን ጥቅም የሚያራምዱ ናቸው፣ በግብፅውያን የተሰሩ ናቸው። እኛ ሀገር እኳን ለምሳሌ በባለሙያ እንኳን ብትመጣ የውሃ ባለሙያ የውሃ ኢንጂነሪንግ ላይ፣ በውሃ ፖለቲክስ ላይ ያሉ ባለሙያዎች እና በግብፅ ሀገር ያሉ ባለሙያዎች ቁጥር ብታነጻጽር የሚገናኝ አይደለም። ትክክል። በዓለም አቀፍ ፖለቲካ ውስጥም ግብፅ የተሻለ ተሰሚነት እና ተጽዕኖ የመፍጠር አቅም አላት። ዞሮ ዞሮ በዚህ ላይ እንግዲህ ብዙ የሚባል ነገር አለ ከሌሎች አስተያየት ሰጪዎችም እንደሰማሁት በባለሙያዎቹ ጥናት መሰረት የግድቡ የውሃ የመያዝ አቅም መጠን ወይም ኤሌክትሪክ የማመንጨት አቅሙንም ጭምር የሚያስቀንስ ሁኔታ ሊመጣ ይችላል ብለው ስጋታቸውን የሚያቀርቡ አሉ። ይህ ያው ስጋት ነው። እስኪ በሂደት የሚታዩና እና የሚጠሩ ነገሮች ብዙ ይሆናሉ። እሸቱ፣ ወደ አንተ ልመለስ። አንድ ጊዜ አሁንም ዳዊት የተወሰኑ ስጋቶቹን እና በሰነዱ ላይ አሉ የሚላቸውን አስጊ ሁኔታዎች አቅርቧል። ይህ ሰነድ ከማናቸውም ወይም ወደፊት ሊመጣ ከሚችል ወይም አሁን ባለበት ሁኔታ የሕግ አስገዳጅነት አለው ወይ? ዋናው ጥያቄ እሱ ነው። መንፈሱ ምንድን ነው? ለምን አስፈለገ? ቅድም ያልኩት ይህንን ነው። በሕግ ይህንን ሰነድ ይዛ ግብፅ፣ ኢትዮጵያ ይህንን ሰነድ ፈርማለች እና በዚህ ሕግ ትገደልልኝ ብላ በዓለም አቀፍ መድረክ የመጠየቅ መብት ይኖራታል። እንግዲህ ቅድም እንዳልኩ ይሄ በሶስቱ ሀገሮች መካከል የተፈረመው ሰነድ እንደ ትሪቲ የሚቆጠር እና ትሪቲ ነው ሊባል በሚችል መልኩ የተዘጋጀ ሰነድ አይደለም። ከዚህ አንጻር አስገዳጅ ነው አይደለም፣ ብዙ የሚያከራክር ነገር አለው። ታስታውሱ እንደሆነ ፕሬዚዳንት አልሲሲ ወደ ኢትዮጵያ በሄዱ ጊዜ ፓርላማም ቀርበው በተናገሩ ጊዜ እችን ጉዳይ አንስተው አጽንኦት ሰጥተው ለመናገር ጥረት አድርገዋል። የሆነ ፈርሙት እና የፓርላማውን ኢንዶርስመንት ላይ ኢንዶርስ ተደርጎ ሌጋል ዶክመንት እንዲሆን አይነት የሚፈልጉ ነበር የሚመስሉት ካነጋገራቸው ለመረዳት እንደተቻለው። ግን በዛው ደረጃ ላይ ደርሶ የኢትዮጵያ ፓርላማ ራቲፋይ እያደረገው ትሪቲ ነው ሊባል የሚችል ዶክመንት ስላልሆነ ያን ያህል አስገዳጅ ነው ለማለት አይቻልም። እንደውም ከእነሱም ማብራሪያ ወይም ከጠቅላላ ሰነዱም ስታየው ወደፊት በዚህ ጉዳይ ላይ ለሚደረጉ በጣም ዝርዝር የሆኑ ድርድሮች እንደ መሰረት እና እንደ መንደርደሪያ ስምምነት ተደርጎ ሊቆጠር ከሚችል ውጭ ባይንዲንግ ነው ወደሚል ነገር የሚካሄድ አይመስለኝም። ችን ዳዊት ተሾመንና እሸቱ ሆመ ቀኖን አመሰግናለሁ ለሰጡን ሐሳብ። ውይታችን በዚህ አላበቃም። ዋዜማ በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበረ ተስፋ አድርጋለሁ። በዚህ በአባይ ወንዝ ጉዳይ ዙሪያ በርካታ ሊባሉ የሚችሉ ነገሮች እንዳሉ ይሰማናል እና በጉዳዩ ላይ ሀሳብ አለን የምንናገረው ይኖራል የምትሉ ለዝግጅት ክፍላችን አድራሻችሁን ብተውልን በጉዳዩ ላይ አግኝተን ልናነጋግራችሁም እንሞክራለን። ጉዳዩ ወደፊትም ሰፊ ውይይት የሚጠይቅ በመሆኑ ከዛ ባሻገር እንግዲህ የሚኖራችሁ ማናቸውም አስተያየቶች ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ ልትጽፉልን ትችላላችሁ። ፕሮግራሞቻችንን በሳውንድ ክላውድ እና በዩቲዩብ ልታዳመጡ ትችላላችሁ። ዋዜማ ራዲዮ ብላችሁ እንደዚሁም ደግሞ በማህበራዊ ገጾቻችን በፌስቡክ እና በትዊተር አካውንታችን ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ተከተሉን። ከዝግጅት ክፍላችን የሚመጡ ማናቸውንም አዳዲስ ዝግጅቶች በዛው መከታተል ትችላላችሁ። አለበለዚያም ደግሞ የዝግጅት ክፍላችንን የድረገጽ አድራሻ ዋዜማ ራዲዮ ዶት ኮም ብትጎበኙ ፕሮግራሞቻችንን በቀላሉ ማግኘት ይቻላል። ፕሮግራሞቻችንን በማድመጥ አብራችሁ ስለቆያችሁ እናመሰግናለን። የዕለቱ የፕሮግራሙ አዘጋጅ አድርጋ ዋሽን የነበርኩኝ እስከ ሳምንት ជាំងសារបស់បារប់ប់ប់ប់ប់្លើមនឹង